the voice of America. በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን የቦንሶ ወረዳ ፖሊስ አሸባሪዎችን አሳፍራችሁ ወደ ከተማዋ አስገብታችኋል በሚል ሁለት ሰዎችን ማሰሩ የሲዳማ ሀርነት ንቅናቄ አስታወቀ የመጓጓዣ አገልግሎቱን የተጠቀሙት በቅርቡ ከእስር የተፈቱ አባላቱ እንደሆነም ገልጿል የፖሊስን ምላሽ ለማግኘት ያደረግነው ጥረት አልተሳካም ዘጋቢያችን መለስካቸው አመሃ ዝርዝሩን አድርሶናል። የካቲት ስምንት ቀን ሁለት ሺ አስር ዓመተ ምህረት ከዘዋይ ማረሚያ ቤት በምህረት የተፈቱት የሲዳ ማርነት ንቅናቄ የአመራር አባላት አቶ ሰለሞን ናዩ፣ አቶ ደበሳ ዳካንና አቶ ተሾመ ደበበን ወደ በንሳ ከተማ በመኪና ያደረሱት ሁለት ሰዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን የሲያን ዋና ጸሐፊና የጽፈት ቤት ኃላፊው አቶ ለገሰ ላንቃሞ አስታወቁ። ሦስቱ የንቅናቄው አመራር አባላት ቀደም ሲል ተፈርዶባቸው በዘዋይ ማረሚያ ቤት መቆየታቸውን ለቪኦኤ ያስረዱት አቶ ለገሰ መንግሥት በሰጣቸው ምህረት መሠረት ባለፈው ሐሙስ ተፈትተዋል ብለዋል። በነጋታው ሦስቱ ተፈቺዎች ወደ በንሳ እንደሄዱም አቶ ለገሰ አብራርተዋል። ከዚህ ከሐዋሳ የሲአን አመራሮችም አብረው ሄደው ነበር እና የአካባቢው ሰው በእልልታና በሆታ ደስ ያለው በዝማሬ ደረሰ አጅቧቸው ሲሄድ በዛሬው ቀን ባለፈው በዘጠኝ አሸባሪዎችን ጭናችሁ መጥታችኋል፣ ጠፍራችኋል በማለት ሚዲያም ባለበት የባንሳ ዳምኛ ሬዲዮ ጣቢያ ጋዜጠኛም ባለበት በትክክለኛው በሰላም የገባበትን ወደ ሌላችን በመሰጠት እኛ ሳናውቅ እንዴት ይፈታሉ በማለት ሹፌር ጢሞቴዎስ ዋንሰራን እና ባለመኪናውን ነው ያሰሩ ዛሬው ቀን በዛሬው ቀን ድርጊቱን ፈጸሙ የተባሉት የበንሳ ፖሊስ አዛዥ መልካሙ አየልን የመኪናው ባለቤትና ሾፌር በእርግጥ ታስረው ስለመሆናቸው ለማጣራትና የታሰሩበትን ምክንያትም ለመጠየቅ ደጋግመን ስልክ ብንደውልም ልናገኛቸው አልቻለም። በስልኩ መመሪያ መሰረት የድምፅ መልእክት ብናስቀምጥም ምላሽ ለጊዜው አላገኘንም። የሲዳማ ሕርነት ንቅናቄ ዋና ጸሐፊ አቶ ለገሰ እንደሚሉት ሰዎቹ ተፈተው ወደ ተለመደው ስራቸውን እንዲመለሱ ንቅናቄው የተቻለውን ሁሉ እያደረገ ነው። ለአካባቢው መስተዳደርም መልእክት አለኝ ይላሉ። እንግዲህ መንግስት ምሕረት አድርጎላቸው የፈታቸውን ቤተሰብ በደስታ በእልልታ ትጠብቅ የነበሩን መልሶ ወደ ሐዘን ወደ ማሰር፣ ወደ ችግር ሰዎችን ወደ ያልሆነ አጣጫ ከምራት የአካባቢው መስተዳደር ተመልሶ የህዝብን መረጋጋትና ሰላም በአዋጁ መሰረት ጸጥታ እንዲሆን ማድረግ ሲገባው ሌላ ነገር እየፈጠረ ስለሆነ ከዚህ ከድርጊቱ እንድታረም እንፈልጋለን። የመኪናው ባለንብረትና አሽከርካሪው ይህ ዘገባ እስከተጠናቀቀበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኙ ዋና ጸሐፊው ለቪኦኤ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ